በአማራ ክልል ሰሜን ወሎ ዞን ላስታ ወረዳ ብልብላ በተባለች ከተማ ላይ ህዳር 23 እኩለ ሌሊት ላይ ተፈጸመ በተባለ የድሮን ጥቃት የ83 ዓመት አዛውንት መገደላቸውን የሟች ቤተሰብ ለአሜሪካ ድምፅ ተናግረዋል። ተሰነዘረ በተባለው ጥቃት ሁለት የሕክምና ባለሙያዎች ላይ ቀላል የአካል ጉዳት መድረሱንም የአካባቢው ነዋሪዎችና አንድ የጤና ባለሙያ ተናግረዋል። በሌላ በኩል ህዳር 24 ቀን 2017 ዓ ም በሰሜን ሸዋ ዞን ሸዋሮቢት ከተማ ዙሪያውና አካባቢው በመንግሥት ኃይሎችና በፋኖ ታጣቂዎች መካከል ለሰዓታት የዘለቀ የተኩስ ልውውጥ መደረጉን የአካባቢው ነዋሪዎች ገልጸዋል። ደረሰ ስለተባለው የህይወትና የአካል ጉዳት ከክልሉ ከአካባቢው ባለሥልጣናት ከጤና ተቋማት ኃላፊዎች መረጃ ለማግኘት ያደረግነው ሙከራ አልተሳካም። መስፍን አራጌ ዝርዝሩን ያሰማናል። በዓለም የቅርስነት መዝገብ ከተመዘገበው ላሊበላ ከተማ ሰሜናዊ አቅጣጫ ሰላሳ ኪሎ ሜትር ርቀት ላይ በሚገኘውና በአማራ ክልል ሰሜን ወሎ ዞን ላስታ ወረዳ ስር ባለው ብልባላ ከተማ ላይ ባለፈው ህዳር 23 እኩለ ሌሊት ላይ ተፈጸመ በተባለ ድሮን ጥቃት የ83 ዓመት ዕድሜ ያላቸው ማሆይ ደስተካክረው መገደላቸውን የሟች ሁለተኛ ልጅ አቶ ይትባረክ አድማሴ ለአሜሪካ ድምፅ ተናግረዋል። ከምሽቱ አምስት ሰዓት ተኩል አካባቢ የአውሮፕላን ድምፅ ብሰማ ነበረ። ያ ከአውሮፕላን ለየት ያለ ነገር ነው። ይሄ ድሮን የሚባል ነገር ይኖራል። እየተጠራጠሩኝ ወጣሁኝ። ወጥቼ ጥግ በሳይ ቆም ብዬ ሳዳምጥ የሆነ ጠር ድምጽ ከመጣ በኋላ ይሄ ነገር በቃ የሚባለው ነገር ነው ማለት ነው። አይከድም በዚያው ቀበሌ አካባቢ፣ በቡና ወረዳ አካባቢ ስለሆነ ነበርና ይሄ ነገር ያ ነው ማለት ነው ብዬ ወደ ቤት ጠጋ ብዬ ዝም ብዬ ቆም ሳይ ከቤት መሀል ላይ ዝም ብሎ አምጥቶ በቃ ይብልክልክልክልክልክ ያለ ድምጽ አምጥቶ በቃ መልምክ ሰጥ በቃ ቤት ከዚያ የሽማግሌዋ መሀል ላይ ስለነበር የመሀለኛውን ብርግግልግድ አርጎ ሶ ሁለቱም ክላሳ ፍርሶ መሀል እሷ ጠቅላላ ስሩ ሰውነቷ ተቆራርጦ ዝም ብለን እየለቀምነ ነው ያነሳ ነው። ከዚያ ጠዋት ወስደን ቀብረን ከልእሶ ተመልሰን አሁን ገና ወደ የት ገል ስምንት ነው ያለ ተፈጸመ በተባለው የድሮን ጥቃት ሁለት የጤና ባለሙያዎች ላይ ጉዳት መድረሱንም ስማቸው በደህንነት ስጋት እንዳይገለጽ የጠየቁ አስተያየት ሰጪ ተናግረዋል። የማታ ላይ ነው እንግዲህ የሆኑም አምስት ሰዓት ምናምለስ ማግሌ አንገር ግራት ሁለት እንደዚያ የጤና ባለሙያዎች እዚያ ወጣረበት አካባቢ ያለ ጤና ጣቢያ ዚያው ልባላ ሰማቸው እንዳይጠ ቀስ ድምጻቸውም እንዳይተላለፍ ያሳሰቡን የብልባላ ጤና ጣቢያ ባልደረባ የመነኮሲዋን ህይወት ማለፍ አረጋግጠዋል። በተጨማሪም በፍንጣሪው አንድ ሴትና አንድ ወንድ ነርስ ቀላል ጉዳት እንደደረሰባቸው ነግረውናል። እናታቸውን በጥቃቱ ማጣታቸውን የተናገሩት አቶ የትባረክ ሁኔታው አሳዛኝ ነበር ሲሉ ገልጸውታል። እናታችን ሰላሳ አምስት ዓመት በላይ ነው የመነኮሰችው። አባታችን ቄስ ነበረ ን አሳድጋ ሌላ ባል አላገባችም። ወደ አርባ አምስት ዓመት አካባቢ ይሆናታል ከመለኮሴ ራሱ በጣም የሚያዘኑትም ምክንያቱም ያጠገቡ 本来是女的。 ሁሉም በዚያው አካባቢ በቅርብ ርቀት ሶስት ኪሎ ሜትር፣ አምስት ኪሎ ሜትር እያለ ወር በርቀት ሰላማዊ ሰውን መምታት ምን ነው። ከግቢው አንድ ፋኖ ተገንጦ ቆስሎም ተመስሎም በሆነ በውድ የሚገዛ መሳሪያ ነው ለአንዲት ምስኪን ሴትዮ ማጥፋት ማለት ምን ማለት እንደሆነ ለእኔ በጣም የሚያዘኑት መንግስት ህዝብን ማናገር በአግባቡ ማለት ሲችል በሚወረወር መሳሪያ ጥረት ለእኔ በጣም ነው የሚያሳዝነኝ። ከዚህ ቀደም ተመሳሳይ ጉዳት በቤተሰባቸው ላይ መድረሱን የሚና የሚናገሩት አቶ ይትባረክ ችግርን በውይይት መፍታት ይገባል ይላሉ። ቀደምም ቡግና ወረዳ ላይ አንድ ቦታ ላይ ተጽሎ ከአባ አምስት ሰው ነው የሞተው በሁለት ሺ አስራ ስድስት ህዳር አስራ ዘጠኝ ላይ የዛሬ አመት ማለት ነው። እኔ እዛ ላይ ጌታለኝ እና እዛም አንዲት እህቴ እኔ ጋ እምትሰራ እመጫት ናት። ቁስለኛ አነሳለሁ ብላ ገብታ ከትንሽ ጊዜ በኋላ ተመልሶ መጥቶ የሶስት ልጆይ ናት ናት የስድስት ጥር ነፍሰ ጡር ናት ሞታብኛለች። እና ተደጋግሞብኛል። የችግር እና አዝናለሁ። በጣም በጣም ከሚገባው በላይ ነው የማዝነው በመንግስት ኃይሎች እና በፋኖ ታጣቂዎች መካከል የተፈጠረው የሚያቀርበውን የተኩስ ልውውጥ ተከትሎ የበልባላ ከተማ መንግስት አስተዳደር ከከተማው ከለቀቀ መቆየቱን የአካባቢው ነዋሪዎች ጠቁመዋል። አካባቢውን ሲያስተዳድሩ ነበሩ የተባሉ ባለስልጣናት የእጅ ስልክ ላይ ደውለን ልናገኛቸው አልቻልንም። ከዞኑ መንግስት ኮሚኒኬሽን መምሪያም መረጃ ለማግኘት ሞክረን አልተሳካልንም። የክልሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በክልሉ መንግስት ልሳን በቅርቡ ባስተላለፉት መልእክታቸው በክልሉ የታጠቁ ኃይሎች ሰላምን አማራጫቸው እንዲያደርጉ ጥሪ አስተላልፈው ነበር ቅድመ ሁኔታ ያልተገደበ የሰላም ውይይትና ድርድር ለማድረግ መንግሥት ጥሪ አድርጓል። በዚህ የሰላም ውይይትና ድርድር ተጠቃሚ እንዲሆኑ ጫካ ያሉ የታጠቁ ኃይሎችን አሁንም በድጋሚ ጥሪ ነው የምናስተላልፈው። ይህ በእንዲህ እንዳለ በአማራ ክልል ሰሜን ሸዋ ዞን ሸዋ ሮቢት ከተማ አቅራቢያና ዙሪያው በመንግስት ኃይሎችና በፋኖ ታጣቂዎች መካከል ትናንት ዳር 24 ቀን 2017 ዓ ም ከማለዳው 11 ሰዓት ጀምሮ እስከ ቀኑ 10 ሰዓት የዘለቀ የተኩስ ልውጥ መደረጉ ሁለት የአካባቢው ነዋሪዎች ለአሜሪካ ድምጽ ተናግረዋል። አሁናዊው የአካባቢው ሁኔታ አስተማማኝ ባለመሆኑ ለደህንነቴ ሰጋለሁ ያሉና ስማቸውን እንዳይጠቀስ ያሳሰቡ የሸዋ ሮቢት ከተማ ነዋሪ በተኩስ ልውጡ ወቅት በተባራሪ ጥይት አንዲት እናት ቆስላ ህፃን ልጇ ሞቷል፣ በሌሎችም ላይ ጉዳት ደርሷል ብለዋል። የአምስት ወር ልጅ ነች። እናትየዋ ተጎዳች፣ ህፃኗ ሞተች። ትናንትና ማርያም ተቀበረች። በተባራሪ ነው። ወደ ስድስት ሰዎች ሞተዋል። ዋነት ፀንጨት ጋ የሚባላለ ደግሞ አቦምሳ የሚባል ወደ ቅዱስ ገብርኤል ቤተክርስቲያን አካባቢ በተመሳሳይ የደህነት ስጋት ስማቸው እንዳይገለጽ የጠየቁ ሌላው የሸዋ ሮቢት ከተማ ነዋሪ ሰዎች መሞታቸውን ገልጸዋል። ጥይት ብዙ ማቲዎች አጥፍቶብናል። አንድ ሁለት ልዩ የሞቱ ትንንሹ እ ሁለት አመት ምናምን ህይወታቸውም ያለፈ ብዙ አሉ። ሶስት አራት ይደርሳሉ እየገምታለሁ። ትናንት በነበረው የተኩስ ልውጥ ከአዲስ አበባ ወደ ደሴ፣ እንዲሁም ከደሴ ወደ አዲስ አበባ የሚደረጉ የህዝብ ትራንስፖርት እንቅስቃሴ ተስተጓጉሎ እንደነበር ነዋሪዎቹ ተናግረዋል። ዛሬ በድጋሚ ያናገርናቸው የሸዋሮቤት ከተማ ነዋሪዎች ከተማዋ መረጋጋቷንና መደበኛ እንቅስቃሴ መጀመሩን ገልጸውልናል። ላፍታ ያገኘ ናቸው። የሸዋሮቢት ከተማ ከንቲባ ዘላለም መንግስቱ በአካባቢው የተለየ ነገር አለመኖሩን ጠቁመውናል። ምንም የተለየ ነገር የለም። ያው ከተማችን በነበረው ሰላማዊ እንቅስቃሴ ላይ ያለችው አሁንም ቢሮ ባለጉዳይ እያስተናገድኩ ነው ያለሁት። ምናልባት ሰፋ ያለ መረጃ ከፈለክ መልሼ እደውልልሃለሁ። ከንቲባው ዝርዝር መረጃ ካስፈለገ እንደሚደውሉልን ቃል ቢገቡልንም እሳቸውም አልደወሉ፣ እኛም ስንደውል ስልካቸው አልሰራልንም። ከአካባቢው መንግስታዊ ጤና ተቋማት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካልንም። ለአሜሪካ ለተጠናቀረው ዘገባ መስፍን አራጌ።